ጠቅላይ ሚኒስትር አብይ አህመድ ከጎንደር ከተማ ህዝብ ሽማግሌዎችም ጋራ እንዲሁም ከሃይማኖት መሪዎች ጋር መወያየታቸውን ዘገባዎች አመልክተዋል። በዚህ ውይይት ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ተገኝተዋል ውይይቱም በክልሉ በተፈጠሩ ግጭቶች ዙሪያና የአገር ሽማግሌዎች ችግሮቹን ለመፍታት እያደረጉ ባሉት ጥረት ላይ ያተኮረ መሆኑ ተገልጧል አስቴር ምስጋናው ዘገባ አልካለች የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጎንደር ከተማ ገብተዋል ጠቅላይ ሚኒስትሩ ጎንደር ከተማ ሲደርሱም የክልሉ ከፍተኛ ባለስልጣናት አቀባበል አድርገውላቸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ጎንደር የገቡት በነገው ዕለት በአማራ ክልል ጉብኝት ለማድረግ የሚገቡትን የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ለመቀበል ነው። ፕሬዚዳንት ኢሳያስ በጎንደር ቆይታቸው ታሪካዊ ቦታዎችንና የልማት ስራዎችን እንደሚጎበኙ አንዳንድ የሀገር ውስጥ መገናኛ ብዙሀን ዘግበዋል። ፕሬዚዳንቱ ከጎንደር ከተማ ጉብኝት በመቀጠል የባህር ዳር ጉብኝታቸውን ያካሂዳሉ። በባህር ዳር ከተማ ቆይታቸው ከሚያከናውኗቸው መርሃ ግብሮችም አንዱ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያው ፕሬዚዳንት በሚገኙበት የሶስትዮሽ ውይይት መሳተፍ እንደሆነም የመንግስት ምንጮች ገልጸዋል ውይይቱ ከዚህ ቀደም በአስመራ የተካሄደው የሶስትዮሽ ውይይት ተከታይ እንደሆነም ነው እነዚህ ምንጮች ያስረዱት ፕሬዚዳንት ኢሳያስ በዚህ ጉብኝታቸው ከአማራ ክልል በተጨማሪ ወደ ሌሎች የሀገሪቱ አካባቢዎች ስለመሄዳቸው ግን የታወቀ ነገር የለም የአማራ ክልል ከፍተኛ ልኡካን ቡድን በአስመራ ከዚህ ቀደም ማቅናቱንና ፕሬዚዳንት ኢሳያስን ክልሉን እንዲጎበኙ ጥያቄ ማቅረቡን በተለያየ መገናኛ ብዙኃን ሲዘገብ ቆይቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር